ኢትዮጵያ ባለፈው ሳምንት መጀመሪያ ላይ ይፋ ባደረገችው የማክሮ ኢኮኖሚ ማሻሻያ ከዓለም የገንዘብ ተቋማትና ከሌሎች ምንጮች በአጠቃላይ ከ27 ቢሊዮን ዶላር በላይ ማግኘቷን የገንዘብ ሚኒስትር ዴኤታው ገልጸዋል። ይህን ተከትሎ መንግሥት ከ500 ቢሊዮን ብር በላይ ወይም ከግማሽ ትሪሊዮን ብር በላይ ተጨማሪ በጀት እንዲጸድቅለት የሕዝብ ተወካዮች ምክር ቤትን እንደሚጠይቅ ሚኒስትር ዴኤታው እዮብ ተካልኝ ተናግረዋል። በተያዘ የብር የመግዛት አቅም መዳከሙን ቀጥሎ ባንኮች የዶላር መግዣ ዋጋን ከብር በላይ አድርሰዋል። የአሜሪካ ድምፅ ያነጋገራቸው የምጣኔ አበት ባለሙያዎች የብር አቅም መዳከሙ እንደሚቀጥልና ሂደቱ በገበያው ላይ በሚኖረው የዶላር መጠን እንደሚወሰን ይገልጻሉ። ኬኔዲ አባተ ተጨማሪ አለው። የኢትዮጵያ መንግስት ከአንድ ሳምንት በፊት ሰኞ ሐምሌ 22 ቀን ተግባራዊ ያደረገውን ገበያ መር የውጭ ምንዛሬ ስርዓት ያካተተ የማክሮ ኢኮኖሚ ማሻሻያ ተከትሎ ከ27 ቢሊዮን ዶላር በላይ መገኘቱን የገንዘብ ሚኒስትር ደኤታ ኢዮብ ተካልኝ ተናግረዋል። ይህ ገንዘብ ከዓለም የገንዘብ ተቋማት እና ከሌሎች ምንጮች በተለያየ መልክ የተገኘ እንደሆነም ሚኒስትር ደኤታው ከፋና ቴሌቪዥን ጋር በነበራቸው ቆይታ አብራርተዋል። እዳፍ ወይታውን ከአይ ኤም ኤፍ የተገኘውን ከዓለም ባንክ ግሩፕ የተገኘውን ከወዳጅ ጋር የተገኘውን ዲፖዚት የከረንሲ ስዋፑን ስደምሪው ከሀያ ሰባት ቢሊዮን በላይ የሆነ ሪሶርስ ነው። የሚቀጥሉት ሶስት አራት ዓመታት በተካታ የሚፈስ በቂ የሆነ ከሚያስፈልገን ሪሶርስ በላይ በጣም በቂ የሆነ ሪሶርስ ነው እየመጣ ያለው። በማክሮ ኢኮኖሚ ፖሊሲ ለውጥ ላይ ስምምነት ላይ መደረሱን ተከትሎ የዓለም ባንክ ለኢትዮጵያ በሚቀጥሉት ሶስት አመታት ውስጥ በድጋፍ በብድርና በዕዳ ሽግሽግ በአጠቃላይ አስራ ስድስት ነጥብ ስድስት ቢሊዮን ዶላር እንደሚለቅና ከዚህም ውስጥ አንድ ነጥብ አምስት ቢሊዮን ዶላሩን ማጽደቁን መግለጹ ይታወቃል። ዓለም አቀፉ የገንዘብ ተቋም አይኤምኤፍ ደግሞ በአራት አመት ውስጥ የሚለቀቅ ሶስት ነጥብ አራት ቢሊዮን ዶላር የብድር ስምምነት አጽድቋል ከዚህ ገንዘብ ውስጥ መንግስት የዋጋ ንረትን ለማረጋጋት የሚውል ተጨማሪ በጀት እንዲያጸድቅለት የህዝብ ተወካዮች ምክር ቤትን እንደሚጠይቅ የገንዘብ ሚኒስትሩ አህመድ ሺዴ ባለፈው ሳምንት መናገራቸው ይታወሳል። ሚኒስትር ዴታው ኢዮብ ተካልኝ ደግሞ ተጨማሪው በጀት ከግማሽ ትሪሊዮን ብር በላይ እንደሆነ ይፋ አድርገዋል። ቢሊየን አካባቢ የሚሆን ተጨማሪ ሰፕሊመንተሪ ቤጀት ምንለው ተጨማሪ በጀት ለምክር ቤቱ ይቀርባል። ከዚህ ውስጥ ወደ 240 ቢሊየን የሚሆነው ለ ما براوي من قراءة سيرتينات من المدن أو المدن ለተጨማሪ በጀት ይቀርባል የተባለው ከግማሽ ትሪሊዮን በላይ ብር በምክር ቤቱ የሚጸድቅ ከሆነ ባለፈው ሰኔ ወር ላይ ከጸደቀው የ971.2 ቢሊዮን ብር ጋር ተዳምሮ የፌዴራሉ መንግስት የ2017 ዓ ም በጀት ከ1.5 ትሪሊዮን ብር በላይ ይሆናል። ተጨማሪ በጀት በመያዝ መንግስት የዋጋ ንረትን ለመቆጣጠር የሚወስዳቸው እርምጃዎች የሚኖራቸውን ተጽዕኖ ባሉታዊና በአዎንታዊነት የሚመለከቱ ተንታኞች አሉ። መንግስት ከሚወስደው የድጎማና መሰል ተግባራት ባለፈም የዋጋ ጭማሬ በሚያደርጉ ነጋዴዎች ላይ እርምጃ እንደሚወስድ ማስታወቁ ይታወቃል። ይህን ተከትሎም እስከ ቅዳሜ ሐምሌ 27 ቀን ድረስ በተለያዩ የኢትዮጵያ አካባቢዎች ከ2200 በላይ የንግድ ተቋማት መታሸጋቸውን፣ የንግድ ፈቃዳቸው የታገደና የተሰረዘ እንዲሁም ለእስር የተዳረጉ ነጋዴዎች መኖራቸውን የንግድና ቀጠናዊ ትስስር ሚኒስቴር በፌስቡክ የማህበራዊ ትስስር ገጹ አስታውቋል። ይህ አይነቱ እርምጃ ችግሩን አይቀርፍም የሚሉት የምጣኔ ሀብት ባለሙያው አቶ አማኒሁን ረዳ ይልቁንም መንግስት የገበያውን ክፍተት መሙላት ላይ ትኩረት ማድረግ እንዳለበት ያስገነዝባሉ። እኔ ዋጋ የጨመሩ ነጋዴዎችን ሱቅ በማሸግ ለውጥ አይመጣም። ይሄ የሚያስፈልገው የፖሊሲ ኢንተርቬንሽን ነው። ከዘጋኸውም እኮ የሚሸጡትን ነው እየቀነስ ከምትመጣው እና ከዛ ይልቅ መንግስት በፍጥነት መሰረታዊ ሸቀጦችን በደንብ ይነው ውጭ ምንዛሬ እንግዲህ አለ እንደልብ ብሏል በፍጥነት በዱቤ ብየገዛ ማስገባትና ገበያው ውስጥ የምርት እጥረት እንዳይኖር ማድረግ ነው ያለበት። ሁለተኛ ባንኮቹን በሚያዋጣቸው ሸጡ ብለህ ዶላሩን አቅርቦትና ፍላጎች የገበያውን ዋጋ ይወስን ካለ በኋላ ሌሎች ምርቶች ላይ ነጋዴን በሚያዋጣ አትሽጥ አይባልም። ይሄ ስበርሱም የሚጋጭ ነው፣ አያስኬድም። በፍጥነት አሁን ይሄ ጊዜ ሳናጠፋ የምንፈልጋቸውን የምርት አይነቶች መሰረታዊ የሆኑትን እዚህ ጎረቤት ሀገሮችን እናገኛል። ጅቡቲ ድረስ ይመጣልሃል። ያዘዝነው ከውጭ እስኪገባ ድረስ እዚህ መጠባበቂያ ክምችት ውስጥ ያለውን አውጥቶ ወደ ገበያ መልቀቅ ነው። የውጭ ምንዛሬ በገበያ እንዲመራ መወሰኑን ተከትሎ የብርን የመግዛት አቅም ወዲያውኑ በ30 በመቶ ያህል ያዳከሙት ባንኮች በዚሁ ቀጥለው በዛሬው ዕለት የአንዱን ዶላር የመግዣ ዋጋ ከአንድ መቶ ብር በላይ አድርሰዋል። ይኸው ሂደት እየዋዠቀ እንደሚቀጥል የሚጠቁሙት የምጣኔ ሀብት ባለሙያው አቶ ክቡርገና በትይዩ ያሳድራል ስለሚሉት ጫናም ያብራራሉ። ገበያ ላይ ይስተመን ከተባለ አንድ ነገር መረጋጋት ላይኖርም ይችላል። መዛሬ ከፍ ይላል፣ ነገ ዝቅ ይላል ከመጎሪያ እንደገና ተመልሶ ከፍ ይላል። ይሄ የገበያ ባህሪው ነው እና በዚህ መሰረት ስራ ለመስራት እንደሚያዳግጥ ግልጽ ነው። ይሄ አንደኛው ችግር ነው የሚሆነው። ሁለተኛ ደግሞ አሁን ባለንበት ሁኔታ በተለይ ምርት በቆመበት ጦርነት በየቦታው ባለበት እና ስራ በቀዘቀዘበት እና እንደውም አንዳንድ ቦታ ነጭራሹ በቆመበት ወቅት ይሄ የዶላር በዚህ አይነት መዋዠቅ መስቀድ የበለጠ ኢኮኖሚውን እንዲጎዳ ነው እንጂ በተለይ ደግሞ ለምሳሌ የሌሎችን ሀገራት እኛ ጥንከር ያሉ ለምሳሌ አሁን ናይጄሪያን በምንወስድበት ጊዜ ጥሩ ምሳሌ የሚሆነው አፍሪካ አንደኛው ኢኮኖሚ የናይጄሪያ ኢኮኖሚ ነው። በወርልድ ባንክና በአይ ኤም ኤፍ ቦታ የወለድ መጠኑ በገበያ ይወሰን ተብሎ በዛ መሰረት ዛሬ የወለዱ መጠን በሰላሳ አካባቢ ነው ያለው። ችግሩ ምንድን ነው? የወለዱ መጠን መውጣት ብቻ ሳይሆን የገንዘቡ ደግሞ መድከም የበለጠ ኢኮኖሚውን ያቀዘቅዘዋል። በሁለቱም በኩል ነው የሚጎዳው ማለት ነው። ሌላው የምጣኔ ሀብት ባለሙያ አቶ አማኒሁን ረዳ ደግሞ ብር ከውጭ መገበያያ ገንዘቦች አንጻር ያለው ተመን ወደ ኢትዮጵያ በሚገባው የውጭ ገንዘብ መጠን እየተወሰነ እንደሚቀጥል የሌሎችን ሀገራት ተሞክሮ በማንሳት ያስረዳሉ። በገበያ ይወሰን ካልክ በገበያ ነው የሚወሰነው። ይህች ምንዛሬ ጥረት ባለበት ሁኔታ የውጭ ብር ዛሬ የሚመነዘርበት ተመን እያደገ መሄዱ አይቀርም። እንደመሆኑ ሁላችንንም በጠፍራችን ያስቆመን ጉዳይ እንግዲህ በትዩ ገበያው መቶ ሀያ ነው መቶ አስራ ስምንት ነው ሲባል ነው የምንሰማው። እዛ ጋር ሲደርስ ይቆማል ወይስ በባንክ የሚመነዘረው እያደገ ይሄዳል የሚለውን እንግዲህ አሁን አይኤምኤፍ እና ወርልድ ባንክ ቃል የገቡትም ገንዘብ የሚለቁበት ጊዜ ያ ገንዘብ ኢሚዲት መጥቶ ገበያው ላይ የሚታይ ከሆነ አሁን እየገሰገሰ ያለው የውጭ ምንዛሬ ትንሽ ስተልያዝ ገበያ ሊያደርግ ይችላል። ከተጓተተ እኛ ኤክስፖርት የምንልከውም የሚታወቅ ነው። ምናልባት በውጭ የሚኖሩ ኢትዮጵያውያን በትዩ ገበያው እና በመደበኛው ገበያ ያለው የውጭ ምንዛሬ እየጠበበ መምጣት ትንሽ የሚልኩትን ገንዘብ በቀጥተኛው ባንክ እንዲያደርጉ እድል ሊፈጥርላቸው ይህ ይችላል። እነዚህ ሁኔታዎች ደግሞ አስተማማኝ በሆነ መልኩ ይህን ያህል ይጨምራልና ስቴቢላይዝ ያደርጋል ማለት የሚያስደፍር አይደለም። ልክ እንደኛ ሀገር ተመሳሳይ እርምጃ የወሰዱ ግብጽ፣ ናይጄሪያ፣ ጋና የገጠማቸው ነገር ገንዘባቸው በከፍተኛ መጠን ነው ተማሪው የወደቀው አጠቃላይ የውጭ ምንዛሪ ግኝት ስግኝት ማሳደግ ይፈልጋል። መንግስት ደግሞ ወደ ማክሮ ኢኮኖሚ ማሻሻያው ከመሸጋገሩ በፊት ባለፉት ዓመታት ምርትን በማሳደግና በሌሎችም ዘርፎች በቂ ዝግጅት መደረጉን ይገልጻል። በአንድ ወገን ማሻሻያው ከነፈተናዎቹም ጠቃሚ ነው የሚሉ የምጣኔ ሀብት ባለሙያዎች ሲኖሩ በአኳያው ደግሞ በአገሪቱ ያለው የሰላም መደፍረስ ለምርታማነትም ይሁን ለኢንቨስትመንት ፈተና መሆኑን በመጥቀስ የማክሮ ኢኮኖሚ ፖሊሲ ለውጥ ለማድረግ አሁን ጊዜው አይደለም በማለት የሚሞግቱ ባለሙያዎች አሉ። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ